የኢትዮጵያ አየር መንገድ የማያቋርጥ የበረራ መስመሮችን በመዘርጋት በሳምንት ውስጥ አምስት ቀናት ከአዲስ አበባ ተነስቶ ወደ ጊኒ ርዕሰ ከተማ ወደ ኮናክሪ የማጓጓዙን ስራ ጀምሯል። በስርዓቱ ላይ ያነጋገርኳቸው የኢትዮጵያ አየር መንገድ የስምሪት ዘርፍ ኃላፊው አቶ መስፍን ጣሰው የሚሉት ይሄ ለእኛ ሌላ ታሪካዊ ቀን ነው። ሁልጊዜ ቪዥናችን ኔትወርካችንን ማስፋፋት ነው። በተለይ ደግሞ አፍሪካ ውስጥ ያለውን ሰፊ ኔትወርክ የበለጠ በማስፋፋት አፍሪካውያንን እርስ በርሳቸው የበለጠ ማገናኘትና ከሌላው ዓለም ጋር ማገናኘት በሚለው መሪያችን መሰረት ይሄ ጠቃሚ ተጨማሪ በረራ ነው ብዬ ነው የማምነው። ከኢትዮጵያ ተነስቶ ወደ ጊኒ የማጓጓዙ ደንበኞች ምን ያህል ቢኖሩ ነው አዲስ መስመር ያስፈለገው? በተለምዶ አንድ አዲስ መስመር ሲዘረጋ ወዲያውኑ ትርፋማ አይሆንም። ሰዎች እስኪለምዱት ድረስ ትንሽ ጊዜ ይፈጃል። ያንን እንግዲህ የልማት ወቅት እንለዋለን። ከዚያ በኋላ ግን በቂ መንገደኛ መጓዝ ይጀምራል ብለን ነው የምናስበው። ያኔ ለድርጅቱ ትርፋማነት አስተዋጽኦ ያደርጋል። በዚህ የምርቃት ቃት ስርዓት ላይ የተገኙት የጊኒ የውጭ ጉዳይ ሚኒስትሯ ሀድሳ ማካሌ ይህንን ከሀገራቸው ጋር የሚያገናኘውን የአየር መንገዱን በረራ አስመልክቶ የሰጡት አመለካከት ሶማንተንድ ቪቭረ ዩኒ ዡርኔ ኢስቶሪክ ይህንን እለት ታሪካዊ እለዋለሁ ቀስቅዞ የነበረውን የኢትዮ ጊኒን የሁለትዮሽ ግንኙነት በይበልጥ ያጠናክረዋልና ዛሬ በእርግጥ አዲስ አበባ የአፍሪካ ርዕሰ ከተማ ነች ማለት ያስችለናል። የሁላችንም ህብረት የሆነው ድርጅታችን እዚሁ ስለሚገኝ ነው። ከመሰረቱ ከመነሻውኑ ገና የአፍሪካ አንድነት ድርጅት ሲቋቋም ከመስራቾቹ አባቶች አንዱ የጊኒ ፕሬዚዳንት የነበሩት አህመድ ሴኩቱሬ ነበሩ። ስለዚህ ጊኒ ከመስራቾቹ አባል ሀገራት አንዷ ናት። በዓለም አቀፍ ተግባራት ውስጥ ዛሬ ፕሮፌሰር አልፋ ኮንዴ የሚጫወቱት ሚና በገሃድ የሚታየው ነው። በሳቸው አማካኝነት ነው የጋምቢያው ችግር የተፈታው። በጊኒ ብርታትና አማካኝነት ነው ሞሮኮ ወደ አፍሪካ ህብረት ተመልሳ እንድትቀላቀል የተደረገው። ዛሬ የህብረቱ ወቅታዊ ሊቀመንበር እንዲሆኑ የተደረገው፣ ይህ ብቻ አይደለም። የህብረቱ ኮሚሽን ፕሬዚዳንትን መሐማት ሙሳን፣ እንደገና ደግሞ በኮሚሽነሮች ደረጃም ቢሆን በየወንበራቸው እንዲሰየሙ ተደርጓል። እዚህ በኢትዮጵያ ውስጥ የተከናወነ ያለው እኮ በቀላል የሚታይ አይደለም። ጌታቸው ትላሊ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ